የአሜሪካ ድምፅ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 25 2016 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ የተከበራችሁ አድማጮች እንደምናመሻችሁ። የምሽቱን ስርጭት በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ዋና አዘጋጅ ቆንጅት ታየናት። ዝግጅቶቻችንን በዌብሳይታችን አማሪክ ቪኦኤ ኒውስ ዳት ካም ላይ በቀጥታ በመደመጥ ላይ ይገኛል። እንደተለመደው የተለያዩ የአገር ውስጥና ዓለም አቀፍ ዝግጅቶቻችንን ይዘንላችሁ እስከ ምሽቱ አራት ሰዓት አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። የቀጠና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር አይደን ገረመ ነኝ። ጅቡቲ የቀጠናውን ውጥረት ለማርገብ ኢትዮጵያ በታጁራ ወደቧ እንድትጠቀም ሀሳብ አቀረበች። ጅቡቲ በኢትዮጵያና በሶማሊያ መካከል ያለውን ጭቅጭቅ ሊፈታ የሚችል ሀሳብ አቅርባለች ሲሉ የውጭ ጉዳይ ሚኒስትሯ ተናግረዋል። የውጭ ጉዳይ ሚኒስትሩ መሐመድ አሊ ዩሱፍ ዛሬ ቅዳሜ ከአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ጋር ባደረጉት ቃለ ምልልስ ኢትዮጵያ ከጅቡቲ ጋር ከሚያዋስናት ድንበር በመቶ ኪሎ ሜትር ርቀት ላይ በምትገኘው የጅቡቲ ታጁራ ወደብ እንድትጠቀም ሀገራቸው ሀሳብ ማቅረቧን አስታውቀዋል። የጅቡቲው የውጭ ጉዳይ ሚኒስትር አስከትለውም በአውሮፓውያን አቆጣጠር በያዝነው ዓመት መጀመሪያ ላይ ኢትዮጵያ ራስ ገዝ ከሆነችው ሶማሊላንድ ግዛት ጋር የተፈራረመችውንና ሶማሊያ ሉዓላዊነቴን የጣሰ ነው ያለችው የመግባቢያ ሰነድን ተከትሎ ጅቡቲና ሌሎች እንደ ቱርክ ያሉ ሀገራት በሁለቱ ሀገራት መካከል የተፈጠረውን አለመግባባት ለመፍታትና ቀውሱን ለመቆጣጠር ጥረት ሲያደርጉ ቆይተዋል ብለዋል። ጅቡቲ አዲስ ወደብ ገንብታለች። በሰሜናዊ የጅቡቲ ክፍል የተገነባውን አዲሱን ወደብ ለማስረከብም ዝግጁ ናት ያሉት የውጭ ጉዳይ ሚኒስትሩ አያይዘውም ኮሪደሩ ቢያንስ የትራንስፖርት ወጪዋን በመቀነስ ኢትዮጵያን በእጅጉ ያግዛታል። ጅቡቲም በጋራ ወደቡን ከኢትዮጵያ ጋር የማስተዳደር ሀሳብን ለመቃኘትም ዝግጁ ናት ብለዋል። ጅቡቲ ይህንን ሀሳቧን ለኢትዮጵያ መሪዎች ማስታወቋንም ሚኒስትሩ አክለው አመልክተዋል። ዩሱፍ አክለውም በጉዳዩ አዎንታዊ ምላሽ አግኝተናል፣ የቀረበውን ሀሳብ በዝርዝር እየገመገሙት ነው ያሉ ሲሆን፣ ስለዚህ በእርግጠኝነት በጥቂት ቀናት አሊያም ሳምንታት ጊዜ ውስጥ በድጋሚ ተቀምጠን የመጨረሻውን ማስተካከያ በማድረግ ያቀረብነውንም ሀሳብ እናየዋለን ብለዋል። ይሁን እንጂ ጅቡቲ ለኢትዮጵያ ያቀረበችው ሀሳብ የባህር ኃይል ሰፈር ማቋቋምን እንደማያካተት ገልጸዋል። ከሁለት ሳምንት በፊት በቱርክ ከሶማሊያ ጋር የተካሄደው ውይይት ሳይሳካ መቅረቱን ተከትሎ የኢትዮጵያ ውጭ ጉዳይ ሚኒስትር ታዬ አጽቀ ስላሴ ኢትዮጵያ አስተማማኝ የባህር በር ተጠቃሚነትን ለማግኘት ያላት ሕጋዊ ፍላጎት ከጎረቤት ሀገራት ጋር በሰላማዊ መንገድ በመተባበር እንደሚሳካ ያላቸውን እምነት ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ከጅቡቲ በቀረበው ሀሳብ ላይ ምላሽ እንዲሰጥ የአሜሪካ ድምጽ ላቀረበው ጥያቄ ለጊዜው ምላሽ አልሰጠም። የየመን ሁቲ አማጽያን የላይቤሪያ እቃጫኝ መርከብ ላይ በመተኮስ ተጠርጥረዋል። ትላንት አርብ ማምሻውን በየመን ሁቲ አማጽያን የተተኮሱ ሁለት ሚሳይሎች በኢደን ባህረ ሰላጤ ላይ የምትጓዝና የላይቤሪያ ባንዲራን የምታውለበልብ እቃጫኝ መርከብን ኢላማ ያደረጉ ሲሆን ምንም አይነት ጉዳት ሳያስከትሉ በአቅራቢያው መውደቃቸውን ባለስልጣናት አስታውቀዋል። አርብ እለት ሁለት ሚሳኤሎች ከመርከቡ አቅራቢያ ሲፈነዱ ከኤደን በስተ ምስራቅ 240 ኪሎ ሜትር ርቀት ላይ ታይቷል በማለት የብሪታንያ ወታደራዊ ኃይል የእንግሊዝ ባህር ንግድ ተልዕኮ ማዕከል አስታውቋል። አርብ እለት ለተፈጸመው ጥቃት ሁቲዎቹ እስካሁን ድረስ ኃላፊነት ያልወሰዱ ሲሆን፣ ሆኖም አማጽያኑ ጥቃት መፈጸማቸውን ለማስታወቅ ሰዓታት ወይም ቀናት ሊፈጅባቸው ይችላል። አማጽያኑ እስራኤል በጋዛ በሐማስ ላይ የምታደርገውን ዘመቻ እንዲቆም ለማስገደድ ከእስራኤል ከዩናይትድ ስቴትስ ወይም ከእንግሊዝ ጋር ግንኙነት ያላቸውን መርከቦችን ኢላማ ያደርጋሉ። ይሁን እንጂ እስከዛሬ ድረስ ጥቃት የተፈጸመባቸው አብዛኞቹ መርከቦች ወደ ኢራን ያለፉትን ጨምሮ ከግጭቱ ጋር ትንሽ ወይም ምንም ግንኙነት የሌላቸው ናቸው። ይህ በእንዲህ እንዳለ የዩናይትድ ስቴትስ ወታደራዊ ማዕከላዊ እዝ በዛሬው እለት በየመን ሁቲ ቁጥጥር ስር ባለ ግዛት ሁለት ሰው አልባ አውሮፕላኖች መጣሉን አስታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ጎርፍ በናይጄሪያ የረሃብ ስጋት ደቅኗል። በናይጄሪያ ሳምንታት የዘለቀው ጎርፍ 185 ሰዎችን ሲገድል እጅግ ብዙ የእርሻ ቦታዎችና መኖሪያ ቤቶችን አውድሞ የሀገሪቱ የአደጋ ዝግጁነት ተቋም ጎርፍ ከፍተኛ ጉዳት በደረሰበት በሰሜናዊ የሀገሪቱ ክፍል ላይ ተጨማሪ የምግብ አቅርቦት ስጋትን ጥሏል ሲል አስታውቋል። በአግባቡ ጥገና ባልተደረገለት ግድብና በደካማ መሰረተ ልማት ምክንያት የተከሰተው ጎርፍም 208000 ሰዎችን ያፈናቀለ ሲሆን ከናይጄሪያ 36 ግዛቶች 28 ውስጥ ጉዳት አድርሷል ሲል የናይጄሪያ የአደጋ ቁጥጥር ተቋም አርብ ዕለት አስታውቋል። በመጨረሻም የአሜሪካና የኢራቅ ኃይሎች 15 የአይኤስ ሽብርተኛ ቡድን አባላት ቃላትን ገደሉ የአሜሪካና ኢራቅ ኃይሎች ጥምረት በምዕራባዊ ኢራቅ በተደረገ ተልእኮ 15 የእስላማዊ መንግስት አይኤስ ሽብር ቡድን አባላትን መግደላቸውን የዩናይትድ ስቴትስ ማዕከላዊ እዝ ሴንቲኮም ትላንት አርብ አስታውቋል ሐሙስ እለት ማለዳ የተፈጸመው ወረራ ኢላማ አድርጎ ያነጣጠረው የእስላማዊ መንግስት መሪዎች ላይ ሲሆን በዚህም ምክንያት 15 የአይስ ታጠቂዎች ሲሞቱ በሲቪሎች ላይ ጉዳት እንደደረሰ የሚያሳይ ምንም አይነት ምልክት የለም ሲል የዩናይትድ ስቴትስ ማዕከላዊ እዝ ሴንቲኮም በኤክስ ማህበራዊ መገናኛ ብዙሃን መድረክ ተናግሯል ተልኮ ትልኮ የተፈጸመው ባግዳድና ዋሽንግተን በኢራቅ ጸረ ጂሃዲስቶች ጥምር ኃይሎች መኖራቸውን አስመልክቶ ለወራት ሲነጋገሩ መቆየታቸውን ተከትሎ ነው። ይሁን እንጂ ኢራቅ ጦሯን ሙሉ ለሙሉ የማስወጣት ግብት ታስቀምጥም፣ እስካሁን ድረስ የቀነ ገደብ አልተቀመጠለትም። አድማጮች፣ ለምሽቱ ያዝኳቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታመሹ ዘንድ ጋብዛለው። አይደን ገረመው ከዋሽንግተን ዲሲ በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 25 2016 ዓ ምት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አማሪክ ላይ ይደመጣል። አሁን የምሽቱ ቀዳሚ ወደ ሆነው ዝግጅታችን እናልፋለን። የኢትዮጵያ ሶማሊያ ውዝግብና የአፍሪካ ቀንድ ሁኔታ፣ የኢትዮጵያ ውጭ ጉዳይ ሚኒስትር አምባሳደር ታዬ አስቀስላሴ አርብ ነሐሴ 24 ቀን 2016 ዓ ምህረት በሰጡት ጋዜጣዊ መግለጫ ኢትዮጵያ አዲስ በሚቋቋመው የሶማሊያ የሰላም ተልዕኮ ውስጥ የመሳተፍ ፍላጎት እንዳላት ተናግረዋል። አዲሱ የሶማሊያ የሰላም ተልእኮ ለኢትዮጵያ ደህንነት ስጋትና ምንጭ መሆን የለበትም ብለዋል። በአንጻሩ ከሁለት ሳምንት በፊት ከግብጽ ጋር የመከላከያ ስምምነት የተፈራረመችው ሶማሊያ በበኩሏ አዲስ በሚቋቋመው ተልእኮ ውስጥ የሚሳተፉትን አገራት መምረጥ እንደምትፈልግ ገልጻ ጎረቤቷ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን አወዛጋቢ የመግባቢያ ስምምነት ውድቅ ካላደረገች ከዚህ አዲስ ከሚቋቋመው ተልዕኮ እንድትገለል አደርጋለሁ ስትል ዝታለች። ዓለም አቀፍ እውቅና ያልተሰጣት የራስ ገዟ ሶማሌላንድ በውጭ ጉዳይ መስሪያ ቤቷ በኩል ባወጣችው መግለጫ ደግሞ የግብፅ ጦር በሶማሊያ መገኘቱን አጥብቄ አወግዛለሁ ብላለች። አስማማው አየነው በዚህ ጉዳይ ላይ ባለሙያ አነጋግሮ ተከታዩን አዘጋጅተዋል። የአፍሪካ ቀንድ በተለዋዋጭ የሰላምና ጸጥታ ሁኔታ ውስጥ እያለፈ እንደሚገኝ የሰላምና ደህንነት ባለሙያዎች ይገልጻሉ። ኢትዮጵያ ከሶማሊላንድ ጋር የባርበር መግባቢያ ስምምነት መፈራረሟን ተከትሎ ከሶማሊያ ጋር የተፈጠረው ውዝግብ አሁንም እንደቀጠለ ነው። እንደ አውሮፓውያን የዘመን አቆጣጠር በመጪ 2025 መጀመሪያ ላይ በሶማሊያ ስራ እንደሚጀምር የታቀደው አዲሱ የአፍሪካ ሕብረት ተልኮ ሽግግር ቀጠናውን ለስጋት የሚያጋልጥ ነው ሲል በውጭ ጉዳይ ሚኒስቴር በኩል የኢትዮጵያ መንግሥት ከቀናት በፊት መግለጫ ወጥቷል። በአንጻሩ ከሁለት ሳምንት በፊት ከግብፅ ጋር የመከላከያ ስምምነት የተፈራረመችው ሶማሊያ አዲስ በሚቋቋመው ተልእኮ ውስጥ የሚሳተፉትን አገራት መምረጥ እንደምትፈልግ ገልጻ፣ ጎረቤቷ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን አወዛጋቢ የመግባቢያ ስምምነት ውድቅ ካላደረገች ከዚህ አዲስ ከሚቋቋመው ተልእኮ እንድትገለል አደርጋለሁ ስትል ዝታለች። ሶማሊያ ከግብፅ ጋር የተፈራረመችውን ስምምነት ተከትሎም በዚህ ሳምንት ማክሰኞ ዕለት ልዩ ልዩ ወታደራዊ ቁሳቁሶችን የጫኑ ሁለት የግብፅ ወታደራዊ አውሮፕላኖች ሞቃዲሾ መግባታቸውን ለመገናኛ ብዙሃን አስተያየት ለመስጠት ፍቃድ ስላልተሰጣቸው ስማቸውን እንዳይገለጽ የጠየቁ የሶማሊያ ምንጮች ለአሜሪካ ድምፅ አረጋግጠዋል። ይህን ተከትሎም ኢትዮጵያ ባወጣችው መግለጫ አዲሱን ተልእኮ የማደራጀት ኃላፊነት የተቀበሉ አካላት፣ የቀጠናው አገሮችና ለተልእኮ ሰራዊት የሚያዋጡት አገሮች የአካባቢው አገራት ያላቸውን ምክንያታዊ ስጋቶችን ከግምት ማስገባት አለባቸው ብላለች። ተልእኮው የተዘጋጀ ባለበት በአሁኑ ወቅት ክልሉ ከአሁን ካሁን ቀደም አይቶት ከማያውቀው ሁኔታ ውስጥ እየገባ ነው። ያለው የኢትዮጵያ መንግሥት መግለጫ አያይዞም ጥላቻ ያዘሉ መግለጫዎችን ቸል እንድትልና የመከላከያ ሰራዊቷ የከፈለውን መሥዋዕትነት ዋጋ ለማሳጣት በተደጋጋሚ የሚደረጉ ጥረቶች በዝምታ እንድታልፍ እየጠበቀ ነውም ብሏል። ሌሎች በአካባቢ የሚንቀሳቀሱ ተዋናዮች ክልሉን ለማተራመስ የተለያዩ እርምጃዎችን እየወሰዱ ባለበት ኢትዮጵያ ዝም ብላ ልታያት አትችልም ሲልም ዘርዝሯል። ይህ የኢትዮጵያ መንግሥት መግለጫ በጣም ዘግይቷል የሚሉት የአፍሪካ ቀንድና የመካከለኛው ምስራቅ ጉዳዮች ከፍተኛ የጥናት ባለሙያ ዶክተር በላቸው በለጠም ሦስተኛ ወገን ማለትም ግብፅ በሶማሊያ ጉዳይ መሳተፍ ከጀመረች በኋላ የተሰጠ ምላሽ ነው ይላሉ። ይህንን መግለጫ መውጣቱ በመግለጫ ውስጥ የተጠቀሱት ዋና ዋና ነጥቦች የሚያስማሙ ናቸው። መግለጫ መውጣቱም ትክክል ነው። እኔ እስከሚገባኝ ድረስ ግን መግለጫው እጅግ በጣም የዘገየ፣ ኢትዮጵያ ለአጠቃላይ የቀጠና ሁኔታዎች ሪያክት የምታደረግበት መንገድ ጉዳዮቹ ከተከሰቱ እና ምስመር ከለቀቁ በኋላ እየሆነ መምጣቱ ያሳዝናል። እነኚህ ነገሮች ግልጽ እየወጡ እንደመጡ ለምሳሌ የመግለጫው ዋና ነጥብ የሚያተኩሩበት የአትሚስ ከሱማሊያ ለቆ መውጣትና በሌሎች ኃይሎች የመተካት ዝንባሌ መታየት ከጀመረ ቆይቷል። የኢትዮጵያ መንግስት ይህንን መግለጫ ከማውጣት ባሻገር እነኚህን ጉዳዮች በቀጠናዊ በአህጉራዊ እና በዓለም አቀፍ መድረኮች የኢትዮጵያን ጥቅም በሚያስከብሩ መልኩ እንዲከናወኑ መንቀሳቀስ ነበረበት። ይህንን ያለማድረጉ እና በጣም ሪአክቲቭ የሆነ ጉዳዩ ከእጅ ካመለጠ እና ሌሎች ቀጠናው ላይ የማይመለከታቸው ሶስተኛ አካላት በሶማሊያ ጉዳይ በይፋ መንቀሳቀስ መጀመራቸውን ታሳቢ አድርጎ የወጣ መግለጫ መሆኑ ያሳዝናል። እንደነ ግብፅ አይነት ሀገሮች በሶማሊያ ውስጥ መንቀሳቀስ ሲጀምሩ፣ ሶማሊያ ላይ የሚከሰተው የትኛውም አይነት ጉዳይ በቀጥታ የሚመለከታትና በሶማሊያ ጉዳይ ዋነኛው ተሳታፊ የሆነችው ኢትዮጵያ መግለጫ በማውጣት ላይ ብቻ ምንጠልጠሎ አሁንም የደረስንበትን ደካማ የዲፕሎማሲና የዓለም አቀፍ ግንኙነት ደረጃ የሚያመላክት ነው። የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀስላሴ አርብ ነሐሴ 24 2016 ዓ ም በሰጡት ጋዜጣዊ መግለጫ ላይ ደግሞ ኢትዮጵያ አዲስ በሚቋቋመው የሶማሊያ የሰላም ተልእኮ ውስጥ የመሳተፍ ፍላጎት እንዳላት ተናግረዋል። በርካታ አገራትም ይህን ሐሳብ እንደሚጋሩት ገልጸዋል። አዲሱ የሶማሊያ የሰላም ተልእኮም ለኢትዮጵያ የደህንነት ስጋት ምንጭ መሆን የለበትም ብለዋል። ከዚህ ቀደም በታሪክ ለሁለት ጊዜያት ከሶማሊያ ተሰንዝረው ነበር ያሏቸውን ወረራዎች ያስታወሱት አምባሳደሩ ኢትዮጵያ በአዲሱ ተልእኮ ውስጥ ባትካተት እንኳን ደህንነቷን የመጠበቅ ኃላፊነት ትወጣለች ሲሉም ገልጸዋል። ከሶማሌ መንግስት ጋር ያለን ግንኙነት በአሁኑ ወቅት ልዩ ትኩረቱን ስቧል። ትኩረቱን የሳበበት ምክንያት የግንኙነታችን ሰበዞች፣ የግንኙነታችን አውታሮች በርካታ በመሆናቸው ነው። የኢትዮጵያ ፍላጎት ከሶማሌ ፌዴራል መንግስት ጋር በቅርቡ የታየውን ልዩነቶችን፣ አለመግባባቶችን በሰላምና በሰላም መንገድ መፍታት በፖስት አትሚስ ዙሪያ ማን ይሳተፋል የሚለው ገና በውይይት ያለ ነው። ዩናይትድ ኔሽንስ ፐርቲኩላርሊ የዩን ሴክሪቲ ካውንስል ማንዴት ነው። እኛ ትሩፕ አዋጭ አገር ነን። ወታደር ያለን አገር ነን። በተለያዩ ሴክተሮች እና አብዛኛውን የያዝነው እኛ ነን። የብዙ ሀገሮች ፍላጎት ኢትዮጵያ ከለለች እስከ ዛሬ ድረስ ያለው ግኝት በጎ ነገር ሁሉ ታጥቦ ጭቃ ይሆናል። ኢትዮጵያ ክልሎች የብዙ ሀገሮች ስሜት ይሄ ነው። ግን በዩኤን ፒስ ኪፒንግ ኦፕሬሽን ዋና ዋና የሚባሉት አንደኛ፣ ቅድም እንዳልኩት ማንዴት ነው። ሁለተኛ ደግሞ ሆስት ካንትሪ ደግሞ ስምምነቱን መግለጽ አለበት። ተሳተፍንም አልተሳተፍንም፣ ግን የአካባቢ የኢትዮጵያ የኢንሴኪሪቲ ወይም ደግሞ የጸጥታ አደጋ ምንጭ መሆን የለበትም። አዲስ እውቀት አይደለም። ከዚህ በፊት በንጉሱ ጊዜ፣ በደርግ ጊዜ ደግሞ በ967 68 ሞር ስፔሲፊክሊ የተደረገው ወረራ በሚሞሪያችን ውስጥ አልጠፋም፣ አለ ትውስታው። ስለዚህ የኢንሴኪሪቲ ምንጭ አይሆንም ብሎ ማሰብ ተላላነት ስለሆነ ዋናው ግን የአትሚስ አካልም መሆን አልሆነም፣ አትሚስ አባል ብንሆን ለእነሱም ለእኛም ይበጀናል ለዓለም አቀፍ ህብረተሰቡ ይበጃል። ለዩኤን ይበጃል። ለአፍሪካ ዩኒየን ይበጃል። ካልሆነ ግን የጸጥታ ፍላጎቶቻችን ሁሉ በእጃችን ያሉ ስለሆነ ያለፈው አይነት ትርከት እንደማይደገም ማረጋገጥ ነው የእኛ ኃላፊነት። በሰሞናዊ ሁኔታ ላይ ሀሳባቸውን ለአሜሪካ ድምፅ የሰጡት የሞቃዲሾ ተንታኝ ፕሮፌሰር አፍያሪ ሊሚ እንደሚሉት በአካባቢው ጦርነት እንዳይቀሰቀስ ያሰጋል። በመሠረቱ እያልን ያለነው በክልሉ የሚገኙ አገራት ብቻ ሳይሆኑ ማህበረሰቦችና ዘውግ የለዩ ግጭቶችን ጨምሮ በክልሉ በጠቅላላው የለይለት የእርስ በእርስ ጦርነት ሊቀጣጠል መቻሉን ነው። በመሠረቱ እያስጠነቅቅን ያለነው አሁን እየሆነ ያለው በተለያዩ ተዋናዮች መካከል ከሁሉም በላይ ደግሞ መንግሥታዊ ባልሆኑ ተዋናዮች መካከል ግጭት እንዲቀሰቀስ የሚያደርግ መንገድ ሊከፍት መቻሉን ነው። ሶማሊያና ኢትዮጵያ ያላቸው ግንኙነት በታሪክ በአስቸጋሪዎች ሁኔታዎች ውስጥ ያለፈ ነው። ሁለቱ ሀገሮች በ1956 እና 1969 በድንበር ይገባኛል በተነሳው ውዝግብ ሁለት ጊዜ ተዋግተዋል። ይሁን እንጂ ግንኙነታቸው ሁልጊዜም ቀዝቃዛም አልነበሩም። የሁለቱ ሀገሮች ታሪክ ከ1983 ዓ.ም በኋላ በአመዛኙ በግጭት የተሞላ ቢሆንም ኢትዮጵያ በተከታታይ የሶማሊያ መንግስታት ውስጥ መንግስታቱን በማጠናከርና አሸባሪዎችን በመዋጋት ረገድ ድጋፍ ስትሰጥ ከመቆየቷን ባሻገር በጸጥታ ጉዳይ ላይ የቅርብ ትብብር አሳይታለች። ኢትዮጵያ በሶማሊያ ጉዳይ ዋና ተመካሪ አገር ነበረች የሚሉት ዶክተር በለጠም ተደጋጋሚ ተሰርተዋል ባሏቸው የዲፕሎማሲያዊ አካሄድ ስህተቶች ምክንያት አሁን አሁን ይህን ይዞታዋን እያጣች መጥታለች ይላሉም። የኢትዮጵያ ጦር ላለፉት ሶስት አስርት ዓመታት የሚያክል ጊዜ በሶማሊያ ትልቅ መስዋዕትነት ሲከፍል፣ ለሶማሊያ መረጋጋት በሶማሊያ ውስጥ የፌዴራል መንግስቱ ጠንካራ እንዲሆን ሲንቀሳቀስ ቆይቷል። ከመከላከያው ከደህንነት ኃይሉ በተጨማሪ በዲፕሎማሲ የፖለቲካ መሪዎቻችንም የሶማሊያን ጉዳይ በብልሃት በብልጠት ይዘው ቆይተዋል። በዚህም ምክንያት ኢትዮጵያ ሶማሊያን በሚመለከት የመጨረሻዋ ተመካሪ ሀገር ኢትዮጵያ የተስማማችበት ጉዳይ ብቻ የሚፈጸም ሆኖ ስናስተውል ይኖረናል። ከጥቂት ዓመታት በኋላ ግን ይሄንን የኢትዮጵያን ወሳኝነት ሚና የሚሸረሽሩ ተከታታይ ስራዎች ሲሰሩ መቆየታቸው በእኛ በኩል ተጠያቂ ያደርገናል። ለዚህ ኃላፊነት የሚወስድ አካል መኖር አለበት። ዞሮ ዞሮ ዋነኛው ተጠቂ የኢትዮጵያ ሉዓላዊ ሀገርና የኢትዮጵያ ሕዝብ ነው የሚሆነው የኢትዮጵያ ብሔራዊ ጥቅም ነው እና አደጋ የሚጋለጠው አሁን በደረስንበት ደረጃ የሚቀጥል ከሆነ፣ ይሄ እስኪሆን ድረስ መፍትሄ ለመፈለግ አለመቻላችን፣ ለዛ የሚሆን ዝግጁነት አለመሳየታችን ግን እጅግ በጣም ያስቆጫል። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሙዓሊም ፊቂ ሀገራቸው ከግብፅ ጋር ያደረገችው ስምምነት ጸረ ሽብርተኝነትን ለመዋጋት የሚደረገውን ጥረት ለማጎልበትና ከዚህ በተጨማሪ ለመከላከያ ሰራዊታችን ሉዓላዊነታችንን በብቃት ለመጠበቅ ያለውን አቅም በማጠናከር ረገድ ከፍተኛ አስተዋጽኦ ይኖረዋል ብለዋል። ሁኔታው ከቁጥጥር ውጭ ከመሆኑ በፊት ገደብ ሊበጅለት ይገባል የሚሉት ፕሮፌሰር አፊያሬሊ ዕልሚ አያይዘውም ግብፅ በሶማሊያ ጉዳይ ልትገባ የቻለችበት አጋጣሚ የተፈጠረው ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ለመፈራረም የወሰደችውን እርምጃ የተከተለ ነው ይላሉ። typical ደካማ ይዞታ ያለው መንግስት ጠንከር ካለ ጎረቤት አገር ጋር ውጥረት ውስጥ በሚገባበት ወቅት ያሚዛን ለመጠበቅ መሞከሩ የሚጠበቅ ነገር ነው። የተለመደ አካሄድ መከተልና በተቃራኒው ደግሞ ሚዛን ለመጠበቅ መሞከር አሁን ሶማሊያ እያደረገች ያለችው፣ በግብፅና በቱርክ እንዲሁም በሌሎች አገራት ላይ በመተማመን ከኢትዮጵያ ጋር ለገቡት ፍጥጫ ሚዛን ፍለጋ እየሞከረች መሆኗን እያየን ያለ ነው። የባህር በር ስምምነቱ ሁኔታው እንዳካረረው የሚስማሙት ዶክተር በለጠ በላቸው በበኩላቸው ይህም ቀጠናው ወደ አስቸጋሪ የሰላምና ደህንነት ሁኔታ ውስጥ ከቶታል ይላሉ። ቀጠናው እጅግ ፈጣን የሆነ ለውጥ የሚስተናገድበት አካባቢ ነው። ፈጣን ለውጥ መስተናገዱ ዋነኛው ማሳያ የሚሆነው ብዙ ደካማ መንግስታት እየተፈጠሩ ከዚህ ቀደም በአግባቡ ቀጠናውን ይመራሉ ተብሎ የሚጠበቁ መንግስታት ራሱ የውስጥ ፈተና እየገጠማቸው ቁመናቸው እየተሸረሸረ የመጣበት ስለሆነ ለሌሎች ሶስተኛ እና ከዚያም ባሻገር ላሉ ኃይሎች መጫወቻ ሜዳ ክፍተት እየፈጠረ መምጣቱ ነው። ከዚህ በፊት የቀጠናው ሀገራት በራሳቸው ማህበር ለምሳሌ እንደ ኢጋድ ባለው ማህበር አማካኝነት የሶማሊያን፣ የደቡብ ሱዳንን፣ የኤርትራን ሌሎችንም ችግሮች በቀጠናው የሚከሰቱ ችግሮችን የመፍታት አቅም ነበራቸው። እንደዚሁም የኢትዮጵያ የሱዳን መንግስታት ጠንካራ በነበሩበት ጊዜ ይህንን የቀጠናውን የሰላምና ደህንነት ጉዳይ የማስተባበር ኃላፊነት ወስደው ሌሎቹን ከእነሱ ጋር በጋራ እየተሰራ የሶስተኛ ወገኖችን ጫና መቋቋም መቆጣጠር ይቻል ነበር። አሁን ይህንን ማድረግ የሚችል የቀጠናው አንከር ስቴት የምንለውን ያጣንበት ጊዜ መሆኑ ነው። እንደ ግብፅ ላሉ እንደዚሁም ከገልፍ ሀገራት የሚመጡ ሀይሎች በቀጠና ውስጥ ወሳኝ ሚና እንዲጫወቱ በር የከፈተው ኢትዮጵያ የባህር በር እንደሚያስፈልጋት የሚቃወም አካል የለም። ሁሉም ያምናል። ይሄ የኢትዮጵያውያን ፍላጎት ብቻ ሳይሆን የቀጠናውን የዓለም አቀፉን ማህበረሰብ እምነት ነው። የኢትዮጵያን የባህር በር ጥያቄ ለማስፈጸም ግን የተካሄደበት መንገድ ለኢትዮጵያ የባህር በር ማስገኘት ብቻ ሳይሆን ጭራሽ ተጨማሪ ችግር ይዞ የመጣ ነው። የባህር በር ልናገኝ አልቻልንም። ግን ደግሞ ከወዳጅ ሀገሮችም ከሌሎች የጎረቤት ሀገሮችም ጋር ያለን ግንኙነት ችግር ውስጥ እየገባ እንዲመጣ መንገድ ከፈተን። ፍላጎቱ ስላለና መጠየቅ ስለሚቻል ብቻ ተነስቶ የባህር በር ይገባኛል የሚባልበት ቀጠና አይደለም። ይሄ ኢትዮጵያ ከሶማሊላንድ ጋር ያደረገችው የመግባቢያ ስምምነት እስካሁን ተፈጻሚነቱ ገና ምን ያክል እንደሆነ ባይታወቅም ከባህር በር ጥያቄው ይልቅ ብዙ ፈተናዎችን ይጫረ ነው። ዋነኛው ትልቁ ጥያቄ ሆኖ የመጣው የሶማሊያ የሞቃዲሾ መንግሥት በአካባቢው ያሉ ኃይሎችን እንዲያሰባስብ መንገድ የከፍተለት ነው። የመጫወቻ ካርድ እየሰጠው ነው። ይህንን በአግባቡ ማኔጅ ማድረግ የነበረብን የኢትዮጵያ መንግሥት ነው። ይህንን ማድረግ አልቻለም። ኢትዮጵያ ከዚህ ቀደምም ከሶማሊላንድ ጋር ጥሩ የሆነ ግንኙነት ነበራት። የበርበራ ወደብን የመጠቀም እድሉ ነበራት። ለምሳሌ ሁላችንም እንደምናውቀው አስራ ዘጠኝ ፐርሰንት የሚሆን ሼር በቀደበው ጊዜ ተገዝቶ ነበር። የዚያን ጊዜ በሶማሊያም ይሁን በሶማሊላንድ ያለን ቁመና ጠንካራ ስለነበረ ማንም የተቃወመ አካል የለም። አሁን ላይ ግን የአንድን ሉዓላዊ አገሬ ነው የምትናገር በአግባቡ ሳናሰላስል የባህር በር ይገባኛል ሉዓላዊ ባህር እናገኛለን ብለን ገባንና ትልቁ ስብስብ ፈጠረ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ዓለም አቀፍ እውቅና ያልተሰጣት የራስ ገዟ ሶማሊላንድ ፕሬዚዳንት ሙሴ ቤሄ አብዱ ታህሳስ 22 ቀን 2016 ዓ ም በአዲስ አበባ የተፈራረሙት ስምምነት ለአፍሪካ ቀን ትስስር የላቀ ፋይዳ ያለው ከመሆኑም በላይ ኢትዮጵያ ለቀጠናው ሰላምና ደህንነት የሚገባት ሚና እንድትጫወት የተሻለ ዕድል የሚፈጥር ነው ሲል የኢትዮጵያ መንግሥት ደጋግሞ ሲገልጽ ቆይቷል። ኢትዮጵያ፣ ኬንያ፣ ኡጋንዳ፣ ቡሩንዲ እና ጅቡቲ አሁን ላለው የአትሚስ ተልኮ ወታደሮቻችሁን ያዋጡበት የአፍሪካ ህብረት የሶማሊያ ሽግግር ተልኮ አትሚስ የሥራ ጊዜው በያዝነው የአውሮፓውያኑ 2024 መገባደጃ ይጠናቀቃል። ይህን ተከትሎም በሶማሊያ የአፍሪካ ህብረት ድጋፍ እና ማረጋጋት ተልኮ ወይም በምጻሮ አውሶም በመባል የሚታወቀው አዲስ ተልኮ በአመቱ መጨረሻ ስምሪቱን ከሚያበቀው ከአሁኑ የአፍሪካ ህብረት የሶማሊያ ሽግግር ተልኮ ወይም አትሚስ ስምሪቱን ይቀበላል። የአፍሪካ ህብረት የሰላምና ጸጥታ ጥበቃ ምክር ቤትና የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም አዲሱን ተልእኮ ደግፈዋል። ዶክተር በለጠ በላቸው እንደሚሉት ኢትዮጵያ በሶማሊያ የመጪ ጊዜያት ተልኮች ላይ ላትሳተፍ የምትችልበት ይህ ሁኔታ በቀጠናው አለመረጋጋትን ሊያስከትል እንደሚችል ስጋታቸውን ይገልጻሉ። የዛሬ አምስት ዓመት ስድስት ዓመት የምናወራው ሶስት ትልልቅ ፌልድ ስቴት ያሉበት ቀጠና ነው ብለን ነው፣ እንደ ሶማሊያ ደቡብ ሱዳን አይነቶቹ። አሁን ደግሞ ትልልቆቹ የቀጠናው ኃይሎች ኢትዮጵያና ሱዳን እንደዚሁ ተመሳሳይ የሆነ ጣፈንታ እየገጠማቸው ነው። የውስጥ የእርስ በርስ ጦርነት ውስጥ ያሉ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውስ የሚያስተናግዱ እየሆኑ መጥተዋል። እንደ ኬንያ ያሉ ሪላቲቭሊ ስቴብል ናቸው የሚባሉ ሀገሮችም ምንም እንኳን ከውጭ ደህና ቢሆኑ ኢኮኖሚያቸውም ሪላቲቭሊ ተሻለ እየተንቀሳቀሱ ነው የሚባል የውስጥ የፖለቲካና የሰላም ጉዳያቸው ጥያቄ ውስጥ ነው ያለው። ስለዚህ ቀጠናውን ሊያስተባብር የሚችል ሀይል እየታጣ መጥተዋል። በዚህ ውስጥ ነው እንደ ግብፅ አይነቶቹ ወይንም እንደ ተርኪ ዩናይትድ አረብ ኤሜሬትስ የሚባሉ የመካከለኛ ምስራቅ ሀገሮች በቀጠናው ላይ ረጃጅም እጆቻቸውን ዘርግተው ችግር እየፈጠሩ ያሉት። ይሄ ደግሞ ሌሎች ሀያላን ሀገራትንም ጭምር የሚስብ የሚጋብዝ ወደ ውጥረት የሚመራ እየሆነ ይመጣል እና ቀጠናው አጠቃላይ ወደፊት የሚሄድበት አቅጣጫ የተወሳሰበ አደገኛና አስቸጋሪ እንደሚሆን ይታመናል። ምልክቶቹ ለረጅም ጊዜ እየመጡ ቆይተዋል እና ይህንን ቶሎ መፍትሄ ማበጀት ለዚህ የሚሆን ዝግጅት ማድረግ ከኢትዮጵያም ከሌሎችም የቀጠናው ሀገራት ይጠበቃል። ሶማሊያ ጉዳዩን በራሷ ትፈታለች ተብሎ አይታሰብም። ዞሮ ዞሮ የሀሰን ሼክ መሐመድን መንግስት ይሁን ቀጣይ የሚመጡ መንግስታት የሶስተኛ ወገኖች መጫወቻ ነው የሚሆኑት። ስለዚህ ኢትዮጵያ ለዚህ ይህንን ታሳቢ በማድረግ ከሌሎች ወዳጆች እንደ ኬንያ ካሉት እንደ ጅቡቲ ካሉት መንግስታት ጋር በጥብቅ በመቆራኘት በሶማሊያ ጉዳይ ላይ መፍትሄ መፈለግ፣ እዚያ ውስጥ ያላትን አጠቃላይ ፕሬዘንስ ማጠናከር አለባት። ኢትዮጵያ እንደ ቀጠናው ትልቅ ሀገር ትልቅ ሀገር ሲባል በጂኦግራፊ በዲሞግራፊ፣ በወታደራዊ ኃይል በሌላው በሌላው የቀጠናው ትልቅ ሀገር ተፈጥሯዊ ድሏ ነው። ግን ይሄ የቀጠናው ትልቅ ሀገር የመሆን ተፈጥሯዊ ድል ከኃላፊነት ጋርም ጭምር እንደሚመጣ መዘርጋት አያስፈልግም እና ይሄንን ሁሉ አድረስ ማድረግ ይፈልጋል ለማለት ነው። ዓለም አቀፍ እውቅና ያልተሰጣት ራስ ገዟ ሶማሌላንድ በውጭ ጉዳይ መስሪያ ቤቷ በኩል ባወጣችው መግለጫ የግብፅ ጦር በሶማሊያ መሰማራቱን አጥብቅ ያወግዛሉ ብላለች። እርምጃውን ለሶማሊያና ለመላው የአፍሪካ ቀንድ ቀጠና መረጋጋትና ደህንነት አሳሳቢ ነው ስትልም ሶማሌላንድ አስታውቃለች። በሌላ በኩል ፕሬዚዳንት ሙሴ በሂ የኢትዮጵያ አምባሳደር ተሾመ ሹንዴ እንዲ ሐሚቶን የሹመት ደብዳቤ መቀበላቸውን የሶማሌላንድ ባለሥልጣናት አስታውቀዋል። ለፕሬዚዳንት በሂ የሹመት ደብዳቤ ያቀረቡትን ዲፕሎማት ይፋ ማዕረግ በተመለከተ ግን የኢትዮጵያ ባለሥልጣናት በይፋ የሰጡት አስተያየት የለም። ይህ በእንዲህ እንዳለ በሶማሊያ በባኩል ክልል በምትገኘው ሀዱር ከተማ የሚገኙ ባለሥልጣናት የግብፅ ኃይሎች በአካባቢ የሚሰማሩ ከሆነ እንደሚቃወሙ አስታውቀዋል። የኢትዮጵያ ወታደሮች የአዲሱ የአፍሪካ ኅብረት ልዑክ አካል እንዲሆኑና ተልኳቸው እንዲቀጥሉ እንደሚሹ አስታውቀዋል። ለአሜሪካ ድምፅ አስማማዬ ነው፣ ዋሽንግተን ዲሲ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 25 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ቀጣዩ ዝግጅታችን ወዲህ ወደ ዩናይትድ ስቴትስ ያመጣናል። በዩናይትድ ስቴትስ ቴክሳስ ክፍለ ግዛት ዳላስ ከተማ የኢትዮጵያውያን ህብረተሰብ ማዕከል ለማህበረሰቡ የነጻ ሕክምና አገልግሎት የሚሰጥ ክሊኒክ እያቋቋመ መሆኑን ለዚህም ከግዛቱ የሕክምና አገልግሎት ተቆጣጣሪ ቦርድና ለህብረተሰብ አገልግሎቶቹ ፈቃድ የሚሰጠውን የግዛቲቱ አስተዳደር ጽፈት ቤት ይሁንታ ማግኘቱን አስታውቋል። ዛሬ ቅዳሜ በዳላስ የተመሰረተበትን አርባኛ አመቱንና እንዲሁም በየአመቱ ሲያደርግ የኖረውን ሀያኛውን የኢትዮጵያ ቀን ያከበረ የሚገኘው ማዕከል ጤናን ጨምሮ የተለያዩ አገልግሎቶቹን ሲሰጥ መቆየቱን የማዕከሉ ፕሬዝደንት ወይዘሮ አዲስ ጥበበና የአገልግሎቶቹ ተጠቃሚዎች መሆናቸውን የአሜሪካ ድምፅ ያነጋገራቸው የዳላስ ከተማ ነዋሪዎች ተናግረዋል እንደሚከተለው ይቀርባል። በዳላስ የኢትዮጵያውያን የህብረተሰብ ማዕከሉ ፕሬዝደንት ወይዘሮ አዲስ ጥበቡ ለአሜሪካ ድምፅ እንደተናገሩት ማዕከሉ በቅርቡ የጤና መድህን ሽፋን ለሌላቸው ወይም ያላቸው ሽፋን አነስተኛ ለሆኑ የማህበረሰብ አባላት የነጻ የሕክምና አገልግሎት መስጠት ይጀምራል። ይህን አገልግሎት ለመስጠት የሚያስችለውንም ፈቃድ አግኝተዋል። ስለ ነጻ ህክምና እንግዲህ ያው ቴክሳስ ሜዲካል ቦርድም ሆነ የቴክሳስ ስቴት ሴክሬታሪ ኦፍ ስቴት ሁለቱም አኩሮ አድርገውልናል የነጻ ክሊኒክ እንድናቋቁም። ወይዘሮ አዲስ ክሊኒኩ እንዲቋቋም የህብረተሰቡ አባላትና በተለይም የህክምና ባለሙያዎች ትልቅ አስተዋጽኦ ማድረጋቸውን ገልጸዋል። የዳላስ ህብረተሰብ ከኛ ጋር በጣም አብሮ ቆሟል። ራይት ናው አርባ ሰባት ደርሰናል። አርባ ሰባት ቮለንቲር ዶክተሮች፣ ነርሶች፣ ነርስስ አስስተንት በሙሉ ቮለንቲር አድርገዋል ከኛ ጋር ለመስራት። በጣም ትልልቅ ቦታ የሚሰሩ ሰዎች የታወቁ ሆስፒታል ውስጥ ኦፕሬሽንስ ማኔጀርስ፣ ኦፕሬሽንስ ዲሬክተርስ የሆኑ ሰዎች ናቸው የሚያግዙን። በቅድመ ሁኔታው ስናስተካክል በህግም የተጠየቅ ነውን ስናሟላ ሶስት ዶክተሮች ክሊኒሽንስ ናቸው ራሳቸው ክሊኒክ ያላቸው አበሾች፣ ክሊኒክ ውስጥ የሚሰሩ አበሾች ተባብረውን እነሱ ሶስቱ ዋና ሜዲካል ዲሬክተሮቹ እንደሚሆኑ አስፈርመን እሺ ብለው ተፈርሞ ነው በህግ የወጣው። በቴክሳስ የዳላስ ህብረተሰብ ማዕከል አገልግሎቱን ወደ ተሟላ የጤና ክሊኒክ ከማሳደጉ በፊት የባለሙያዎች የጤና ምክርና አመታዊ ነጻ የጤና ምርመራ አገልግሎት ሲሰጥ እንደነበር በዳላስ ነዋሪ የሆኑት አቶ ታምነ በየነ ይናገራሉ። ይሄ በኮሚኒቲያችን ታሪክ በጣም ትልቁ እምርታ ነው ብለ መውሰድ እንችላለን። ግን ወደዚህ ከመድረሱ በፊት በራሱ ኮሚኒቲው በየአመቱ በኮሚኒቲያችን ውስጥ እንደዚህ የጤና መድን ዋስትና የተወሰኑ ክፍተቶች አሉ። ያንን ክፍተት ለመድፈን እየሰራ ከተለያዩ ግብረሰናይ ድርጅቶች ጋር በመሆን በየአመቱ ነጻ የዌልነስ የጤና ምርመራ ያደርጋል። በሴቶች ፕሪቬኒቭ የሚባሉ እንደዚህ በየአመቱ የሚደረጉ የጤና ምርመራዎችን በነጻ ሲሰጥ ነበረ። ያንን ነው እንግዲህ ወደ ከፍ ወዳለ ደረጃ በማሳደግ የተለያዩ ቮለንቲርስ የተካተቱበት ለኢትዮጵያውያን አገልግሎት የሚሰጥ የጤና ክሊኒክ ይጀምራል። በቅርቡ ሁሉም ነገር ተጠናቋል። አሁን አይ ቲንክ በሚቀጥለው አናውንስ ይደረጋል። አሁን በሚቀጥለው ሳምንት ዝግጅት ላይ ይሄ በኮሚኒቲው ታሪክ በጣም ትልቁ ስኬት ነው ብለን መውሰድ እንችላለን። በዳላስ ከተማ ከሃያ በላይ አመታት መኖራቸውን የነገሩን ወይዘሮ አልማዝ መኮንን የህብረተሰብ ማዕከሉ የሚሰጣቸው አገልግሎቶች ተጠቃሚ መሆናቸውን ይመሰክራሉ። ኢትዮጵያ ኮሚኒቲ በጣም ጥሩ ስራ እየሰራ ነው። እድር የሌላቸውንም አንዳንድ ነገር በመርዳት ስራ፣ አንዳንድ ቦታ በመፈለግ እንደዚሁም ደግሞ የቤት ኪራይ ቅናሽ። በዛ ተጠቃሚ ከሆኑት አንዷም እኔ ነኝ። ሎዊንካብ ነው የምኖረው፣ በኮሚኒቲው በኩል ያገኘሁት የነፃ ሕክምናም አሁን ክሊኒኮች እየከፈቱ ነው። ክሊኒኮችን የህብረተሰብ ማዕከሉ ፕሬዚደንት ወይዘሮ አዲስ ክሊኒኩ ወደ ሁለት መቶ ሺህ ዶላር የሚያስወጣ መሆኑን ገልጸው በአውሮፓውያኑ አዲስ ዓመት አካባቢ እንደሚከፈት ተናግረዋል። በዳላስ ለህብረተሰቡ ዘርፈ ብዙ አገልግሎቶችን ሲሰጥ ቆይቷል ያሉት ማዕከል እንደ ኤሮፓ አቆጣጠር በመጭው ቅዳሜ ነሐሴ 31 የተመሰረተበትን አርባኛው ዓመት እና ላለፉት አመታት ሲያከብረው የኖረውን የኢትዮጵያውያን ቀን ለ25ኛ ጊዜ በተለያዩ ዝግጅቶች እንደሚያከብረው አስረድተዋል። የዝግጅቱንም አላማ ሲያስረዱ የምናደርገው ሶስት ነገሮች ነው። አንዱ ህብረተሰባችን መገናኘት እንዲችል መጥቶ አብሮ ማሳለፍ እንዲችል ችል ሁለተኛ ባህላችንና ካልቸራችንን ልጆቻችን እንዲያውቁ እንዲማሩ አብሮ መብላት መጠጣት እንዲለምዱ ነው። ከእሱ ጋር ደግሞ የውጪ ህብረተሰብ የእኛን ካልቸር መጥቶ እንዲያይ ኤክስፒሪየንስ እንዲያደርግ ነው። ሶስተኛው ኦብጀክቲቭ ቢዝነሶቻችን ወደ አርባ ቬንደሮች አሉ። ቢዝነሶቻችን መጥተው እራሳቸውን አስተዋውቀው ሸቀጦቻቸውን እንዲሸጡ ሰው እንዲያውቃቸው ማድረግ ነው። ልጆች በባህላዊ ጭፈራ ሰልጥነዋል። በየባህሉ ሁሉንም የሚያካትት ባህላዊ ነገሮች ላይ ሰልጥነዋል። እሱን ያሳያሉ። ቲያትር የተሰሩ አሉ። ቲያትሮች ይታያሉ። እንደዚሁም ደግሞ የሚያነቃቁ ዝግጅቶች በጨፋሪዎች ኢትዮጵያዊነት የሚባለው የዳንስ ግሩፕ ይመጣል። እሱ ሌላ የስኮለርሽፕ ሽልማት አለ። የበጎ ሰው ሽልማት አለ። እንዲሁም ደግሞ የውጪዎች ሰዎች መጥተው እኛን እንዴት ኮሚኒቲው ስትሮንግ እንደሆነ፣ እንዴት ኮሚኒቲው አቅም እንዳለው እንዲያዩ የተጠሩ የከተማው ትልልቅ ባለስልጣኖች አሉ። በዳላስ የሚገኘው ትውልደ ኢትዮጵያ ቁጥር በውል ባይታወቅም እስከ ሰማንያ ሺህ እንደሚደርስ መገመቱን ወይዘሮ አዲስ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በየሳምንቱ ቅዳሜ በእንግዱ ወልዴ እየተዘጋጀ የሚቀርበው የሙዚቃ ቃና ይቀጥላል። já, já, ጤና ስጥልኝ እንደምን አመሻችሁ። ሳምንታዊ የሙዚቃ ቃና የአየር ሰዓቱን ተረክቧል። እስከ ምሽቱ ረፋት ሰዓት የማስተናግዳችሁ የማስተናገዳችው እንግዲ ወልዴ ነኝ። አብራችሁ ይቆዩ። ሴይ ዩ ላቭ ሚ ፍሊትውድ ማክ የተሰኘው ባንድ ነው። በአሜሪካዊና እንግሊዛዊ ሙዚቀኞች የተቋቋመው ፍሊትውድ ማክ እጅግ ከታወቀባቸው ዘፈኖች አንዱ ነው። ከዚህ በፊት ሌሎች ሙዚቃዎቻቸውን አድምጠናል። ሴይ ዩ ላቭ ሚ ከአገራችን ድንቅ አቀንቃኞች ደግሞ አንዱን ልጋብዛችሁ። ከተስማማሽ፣ ቴዎድሮስ ታደሰ I'm not touching. i ቴድሮስ ታደሰ ከተስማማሽ በመከታተል ላይ ያላችሁት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃና ነው። እስከ ምሽቱ አራት ሰዓት በሙዚቃ ዘና ትሉ ዘንድ ጋብዛለሁ። እንግዶ ሌነኝ አብራችን ቆዩ። ዳንሲንግ ኢን ሙን ላይት ቶፕ ሎደር በቅድሚያ የተጫወተው ሸርማን ኬሊ ነበር። የምጋብዛችሁ ግን ቶፕ ሎደር የተሰኘው በአንድ እንደገና የተጫወተውን ነው። ሸርማን ኬሊ በአንድ ባህር ዳርቻ ከፍቅረኛው ጋር በመዝናናት ላይ ሳለ ወሮበሎች ክፉኛ ደብድበውት ሐኪም አተርፍም ካሉ በኋላ ድኖ ያቀነቀነው ነው። በባህር ዳርቻ የነበረው መልካም ጊዜ መልካም ያልሆኑ ሰዎች ባያበላሹት እንዴት ድንቅ ይሆን እንደነበር የተረከበት ነው። Dancing in the moonlight, the top loader number. Can I have a cattle? So fresh, the outcast. For red hot Teddy Pendergrass, cooler than Freddie Jackson, sipping a milk, in a snowstorm. that my throat warm in the dorm room at the A.U. We blew hay to athletes, might take you, but you must have me mistaken. i can't go on your zipper. Lick you like a lizard when I'm slizzard a sober. Six million ways to fold you. Like, no, I get two views and you get pretty cheap. But I call your from AIDS. I know you'll be there for me, girl. Me everything that's on your nasty mind. They say you malnutrition malnutritioned and need a vitamin D and vitamin me to that tingle in your spine. I love who you are. I love who you ain't. You're so and frank. Let's hit the attic to hide out for about two weeks. With chains and no chains and whips. I do some lips to hips jerk and double Your love keeps me higher and higher. Jackie will send no. ማስተዋል እዩ እንዚራ ሲል ያቀነቀነው ባህላዊ ዜማ ነው። Es el el le gonash bam da de Yes harunch ma whole kon go si uăți defamaري The care banaaj Yeni

Sit down, who was in እንዚራ ማስተዋል እያዩ የዋልክበት ቆየት ያለ የየሽመቤት ዱባለ ዜማ ነው። እንደገና በመድረክ ከተጫወተችው ላይ እየተወሰደ ነው። የምሰናበታችሁ በዚሁ ዜማ ነው። አብራችሁን ስላመሻችሁ እያመሰገንኩ ሳምንት እስከምንገናኝ ሰላም። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የቅዳሜ ምሽት ዝግጅታችን በዚሁ ይጠናቀቃል። ከመላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።